አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። የፕሬዚደንት ኦባማ የኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል ዋሽንግተን ፖስት ጋዜጣ፣ የኢትዮጵያ አምባሳደር ከሞስኮ ጋር ግንኙነት የማጠናከር እቅድ እንዳላቸው ገለጹ፣ ደቡብ አፍሪካ ከዓለም አቀፍ የወንጀል ችሎት አባልነት ለመውጣት እያሰላሰለች ነው ተባለ የሚሉትን ጥሶች ነው ዛሬ የምንመለከተው። የዋሽንግተን ፖስት ጋዜጣ የርዕሰ አንቀጽ ቦርድ ያወጣው ጽሁፍ የፕሬዝደንት ኦባማ የኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል። ፕሬዝደንት ኦባማ ከስድስት ዓመታት በፊት ለጋና ምክር ቤት ንግግር ባደረጉበት ወቅት ለአፍሪቃ የሚያስፈልጓት ጉልበተኞች ሳይሆኑ ተቋማት ናቸው ብለው ነበር። ከሁሉም በፊት ጠንካራና ዘላቂ ዲሞክራሲያዊ መንግስትን መደገፍ አለብን ሲሉም ለአፍሪቃ መሪዎች ጥሪ አቅርበው ነበር። ነገር ግን ፕሬዚዳንቱ ይህን ንግግራቸውን የረሱ ይመስላል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው የርዕሰ አንቀጽ ቦርድ አመለካከት ታሪካዊ የሆነ ሰላማዊና ዲሞክራሲያዊ የመንግስት ለውጥ ያደረገችውን ናይጄሪያ ሳይጎበኙ ሰብአዊ መብት ወደማታከብረው ኢትዮጵያ ለመሄድ መወሰናቸው ለማመን ያዳግታል። የኦባማ አስተዳደር ባለስልጣኖች ዩናይትድ ስቴትስና ኢትዮጵያ በክልላዊ ጸጥታ ጉዳይ የረጅም ጊዜ ትብብር እንዳላቸውና የሀገሪቱን አመርቂ የኢኮኖሚ እድገት ለጉብኝቱ መሰረት አድርገው ይናገራሉ። ኢትዮጵያ ከዩናይትድ ስቴትስ ትልቅ የልማት ረድኤት ታገኛለች። የአፍሪካ ሕብረት ዋና ጽህፈት ቤት የሚገኘውም በመዲናዋ ነው። ሆኖም በጭቆና ነጻ ሚዲያን እንዲሁም የፖለቲካ ተቃውሞን በማፈንና ጋዜጠኞችን በማሰር ትታወቃለች። የወቅቱ ብሔራዊ ምርጫ ከመካሄዱ በፊት የተቃዋሚ ፓርቲዎች መሪዎች ታስረዋል፣ ተዋክበዋል። የኢትዮጵያ መንግስት ከአፍሪካ ሕብረት ታዛቢዎች በስተቀር ነጻ የምርጫ ታዛቢዎች እንዲገኙ አልፈቀደም። ከምርጫው በኋላ ሁለት የተቃዋሚ ፓርቲዎች አባላትና አንድ የምርጫ ተወዳዳሪ ተገድለዋል። መንግስት በግድያው እጅ የለበትም ሲል አስተባብሏል በማለት ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው የርዕሰ አንቀጽ ቦርድ ጽሑፍ ተችቷል። በሌላ በኩል ግን ቫንጋርድ የተባለው የናይጄሪያ ጋዜጣ ድረገጽ በዘግበው መሰረት ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት ሙሐመዱ ቡሃሪን በመጪው ወር በዋይት ሀውስ ቤተ መንግስት ተቀብለው ያነጋግራሉ። ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት የሚያስተናግዱት በሀገሪቱ ታሪክ ለመጀመሪያ ጊዜ ለተካሄደው ዲሞክራሲያዊ ምርጫ የአንድነት ስሜት ለመግለጽ እንደሆነ ቫንጋርድ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ፕሬዚደንት ኦባማ አጠያያቂ ምርጫ ያካሄዱትን ኢትዮጵያንና ኬንያን በመጪው ሐምሌ ወር ለመጎብኘት ሲያቅዱ ዲሞክራሲያዊና ፍትሐዊ ምርጫ ያካሄደችውን ናይጄሪያ እንዴት አይጎበኙም የሚል ጥያቄ ሲቀርብ እንደቆየ የቫንጋርድ ጋዜጣ ድረገጽ ዘግቧል። በሞስኮ ታይምስ ድረገጽ ደግሞ በሞስኮ የኢትዮጵያ አምባሳደር ሆነው የተሾሙት አምባሳደር ግሩም አባይ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት በሌኒንግራድ የተማሩ ሲሆኑ ሩሲያ ከኢትዮጵያ ጋር የሚኖራትን ግንኙነት በአዲስ መልክ እንደሚያጠናክሩ መናገራቸውን ጠቅሷል። የሩሲያ ፕሬዚደንት ፑቲን የትውልድ ከተማ በሆነችው ሌኒንግራድ እንደተማርኩ ስነግራቸው ደስ አላቸው ሲሉ የኢትዮጵያው አምባሳደር መናገራቸውን የሞስኮ ታይምስ ጋዜጣ ድረገጽ ጠቁሟል። የ አምሳ አራት አመት ዕድሜ ዲፕሎማት የሆኑት አምባሳደር ግሩም በሶቪየት ህብረት የስኮላርሽፕ እድል አግኝተው ከተማሩት ሀያ አራት ሺህ ኢትዮጵያውያን አንዱ ነበሩ። ያኔ ሌኒንግራድ ዩኒቨርሲቲ ይባል ከነበረው የአሁኑ ሴንት ፒተርስበርግ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ985 ዓ ም በፖለቲካ ኢኮኖሚ ትምህርት ተመርቀው ወደ ሀገራቸው እንደተመለሱ የሞስኮ ታይምስ ድረገጽ ገልጿል። አምባሳደር ግሩም በሴንት ፒተርስበርግ ከተማ ይታይ ስለነበረው በውጭ ተወላጆች ላይ በጥቁሮችም ጭምር ይፈጸም ስለነበረው የግድያና የማጥቃት ተግባር ሲናገሩ፣ በሶቪየት ሕብረት ይማሩ በነበረበት ወቅት የዘረኝነት ተግባር ደርሶባቸው እንደማያውቅ ገልጸዋል። ሶቪየት ሕብረት የሀገሪቱና የውጭ ተወላጅ ተማሪዎች የዓለም አቀፋዊነት ስሜት እንዲያድርባቸው አድርጋለች ማለታቸውን ሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በማንኛውም ቦታ እንደሚታየው ሁሉ ሰዎች ማኅበረሰባዊ ችግር ሲደርስባቸው ጣታቸውን የሚቀስሩት በባዕዳን ላይ ነው ማለታቸውንም ድረገጹ አውስቷል። የኢትዮጵያና የሩሲያ ግንኙነት ከርዕዮተ ዓለማዊ አመለካከትና ከሁኔታዎች መለዋወጥ ጋር የተለያዩ ገጽታዎች የተንጸባረቁበት ቢሆንም ከሩሲያ ጋር እንደ አውሮፓ አቆጣጠር በ898 ዓ ም ዲፕሎማሲያዊ ግንኙነት የመሰረተችው ኢትዮጵያ ሩሲያን ምንጊዜም ቢሆን በአዎንታዊ መልክ ታያለች ሲሉ አምባሳደር ግሩም ተናግረዋል። እንደ አውሮፓ አቆጣጠር በ895ና 96 ዓ ም ኢትዮጵያ ከኢጣሊያ ጋር ትዋጋ በነበረበት ጊዜ ሩሲያ ለቆሰሉት ኢትዮጵያውያን የሕክምና እርዳታ ታደርግ እንደነበረ የሩሲያ ቀይ መስቀል በአዲስ አበባ የከፈተው የደጃጅ ባልቻ መታሰቢያ ሆስፒታል አሁንም እንዳለ፣ በሶቪየት ህብረት ዘመን ብዙ ተማሪዎች የትምህርት እድል ያገኙ እንደነበር፣ በአሁኑ ወቅት ግን በሞስኮ የወዳጅነት ዩኒቨርሲቲ የሚማሩት ኢትዮጵያውያን ስምንት ብቻ እንደሆኑ፣ በአሁኑ ወቅት በሩሲያ የሚኖሩት ኢትዮጵያውያንና ትውልድ ኢትዮጵያ ሩሲያውያን አንድ መቶ ስልሳ ሶስት ብቻ መሆናቸውን አምባሳደር ግሩም መናገራቸውን ሞስኮ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። በአሁኑ ወቅት ከሩሲያ ጋር ያለን ግንኙነት ግን ታሪካዊ ግንኙነታችንን አያንጸባርቅም። ስለሆነም ከሩሲያ መንግስት ጋር ያለንን ፖለቲካዊ ንግግር ከፍ ማድረግ አለብን ሲሉ የኢትዮጵያ አምባሳደር እንዳስገነዘቡ ድረገጹ ላይ የወጣው ጽሑፍ አውስቷል። በኢትዮጵያ ሞዓለ ንዋይ እንዲያፈሱ ከተፈቀደላቸው 35 የሩሲያ ኩባንያዎች በሥራ ላይ የዋሉት ሁለት ብቻ መሆናቸውን አምባሳደር ግሩም ገልጸው ሩሲያ እድሉን እንድትጠቀምበት አበራትተዋል። ሩሲያ ክሪሚያን ከያዘች በኋላ አምና ግንቦት ወር ላይ የዩክራይንን ሉዓላዊነት በሚመለከት በተባበሩት መንግስታት ድርጅት የውሳኔ ድምፅ በተሰጠበት ወቅት ኢትዮጵያ ድምፅ ከመስጠት ከተቆጠቡት አምሳ አራት ሀገሮች መካከል አንዷ እንደሆነች አምባሳደሩ ገልጸዋል። የማንኛውም ሀገር ህዝብ የራሱን ዕድል በራሱ የመወሰን መብት አለው የሚል እምነት አለን ሲሉም አስረድተዋል። አምባሳደር ግሩም አባይ ኢትዮጵያውያንንና ሩሲያውያንን የሚያመሳስሉ ነገሮች እንዳሉ ሲገልጹ ሁለታችንም በአንጻራዊ መልኩ ወግ አጥባቂ ሊባል የሚችል ህብረተሰብ አለን፣ በግል ጉዳያችን ጣልቃ እንዲገቡብን አንፈልግም፣ በታሪካችን እንኮራለን፣ ጠንካራ አመራርን እናደንቃለን ማለታቸውን በሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ አስፍሯል። የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ ደቡብ አፍሪካ የሱዳኑ ፕሬዚደንት ዑመር አልባሽር በሀገሪቱ ደርሶ መመለስ ባስከተለው ጭቅጭቅ ምክንያት ከዓለም አቀፍ የወንጀል ችሎት አባልነት ልትወጣ እንደምችል ዘግቧል። ፕሬዝደንት አልባሽር በዓለም አቀፍ የወንጀል ችሎት የሚፈለጉ ሆነው ሳለ ደቡብ አፍሪቃ በተካሄደው የአፍሪቃ ህብረት ስብሰባ እንዲገኙ ተፈቅደው በሰላም ወደ ሀገራቸው ተመልሷል። የደቡብ አፍሪካ መንግስት የካቢኔ ስብሰባ ካካሄደ በኋላ ሀገሪቱ የዓለም አቀፍ የወንጀል ችሎት አባልነቷን እንደገና እንደምትመረምር አስታውቋል። አንድ የደቡብ አፍሪካ ፍርድ ቤት ሊታሰሩ ይችሉ እንደሆነ እስከሚበይንበት ጊዜ ድረስ ፕሬዚዳንቱ ከደቡብ አፍሪካ እንዳይወጡ አዞ ነበር። መንግስት ግን የዲፕሎማሲያዊ ከለላ አላቸው በማለት ከፍርድ ቤቱ ጋር እንዳልተስማማ ድረገጹ ጠቁሟል። አንድ ዳኛ መንግስት የሀገሪቱን ህገ መንግስት በመጣስ የደቡብ አፍሪካ ዲሞክራሲን ወደ ውድቀት ገፍትሯል በማለት በቁጣ ከሰዋል። ጄፍ ራዴቤ የተባሉ ከፍተኛ የደቡብ አፍሪካ ባለስልጣን ግን መንግስት ያጠፋው ነገር የለም ምንጊዜም ቢሆን ህግ ያከብራል ሲሉ እንደመለሱ የቢቢሲ ድረገጽ ዘገባ ጠቁሟል። በርካታ የደቡብ አፍሪካ ባለስልጣኖች ፕሬዝደንት አልባሽር በአፍሪካ ገብተው በሰላም እንዲወጡ በመፍቀዳቸው የወንጀል ክስ ሊጠብቃቸው እንደሚችል ዘገባው ጨምሮ ገልጿል። አድማቾች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።